በሱዳንና በኢትዮጵያ መካከል ያለው የድንበር ችግር የብዙ ኃይሎች እጅ ያለበት ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። በሁለቱ ሀገሮች መሪዎች መካከል ግን ችግሩን ለመፍታት በጎ ፍቃድ አለ ነው ያሉት። በሰሜኑ ኢትዮጵያ ክፍል ጦርነት አለ የሚባለው ግን በመገናኛ ብዙኃን ብቻ ነው ሲሉ ቃል አቀባዩ አስረግጠው ተናግረዋል። መለስካቸው አማሃ በዛሬው ዕለት በሚኒስቴር መስሪያ ቤቱ የተሰጠውን ጋዜጣዊ መግለጫ ተከታትሎ ተከታዩን አድርሶናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ አመሻሹ ላይ ጠርተውት በነበረው ጋዜጣዊ መግለጫ በኢትዮጵያና በሱዳን መካከል ባለው ድንበር ያልተካለለና ያልተለየ ክፍል በመኖሩ የቆየ አለመግባባት ቢኖርም በአሁኑ ወቅት ይህን ችግር የሚያወሳስቡ ሌሎች ኃይሎች እንዳሉ አስታወቁ። እነዚህን በስም ያልጠቀሷቸውን ኃይሎች የተለያዩ ፍላጎቶቻቸውን ለማሳካት ሲሉ የድንበር ችግሩን ሁለቱ አገሮች ለመፍታት እንዳይችሉ፣ በአካባቢው መረጋጋት እንዳይኖር የተቻላቸውን ሁሉ እያደረጉ እንደሆኑም ተናግረዋል። ጉዳዩን ከታላቅ ህዳሴ ግድብ ጋርም የተያያዘ እንደሆነ ጠቁመዋል እኛ ድንበሩ ልዩነት የለም አይደለም እየተባለው ግን በድንበሩ ላይ ያለንን ልዩነት ሰላማዊ በሆነ መንገድ ዲፕሎማቲክ በሆነ መንገድ እንፍታው ነው ይህን ሌሎቹ እንዳይጠቀሙ የሚል ሌሎቹ ግን አንድ የደቡብ ሱዳን ይሄዳሉ አንዴ የሰሜን ሱዳን ይሄዳሉ ካርቱም ሌላ ጊዜ ታንዛኒያ ይኬዳል ሩዋንዳ ይኬዳል ብሩንዲ ይኬዳል ኮንጎ ይኬዳል እነዚህ ተፋሰሱ አካባቢ ማንዣበብ ነገር አለ ይሄ ነው አንዱ ቻለንጅ ይሄ ይቀጥላል ምናልባት ይሄ ግድቡ ነገር እስከ መጨረሻው አልቆ አንዴ ኃይል ማመንጨት እስኪጀምር ድረስ ይህ ነገር የግድቡን ሂደት ለማስተባገል በየጊዜው የሚደረግ ነገር ስለሚሆን ውካንት ዊሽ ተወይ ለምን ሆነ ብለን የምንለው አይደለም። ቃል አቀባዩ በሱዳን መንግስትና በኢትዮጵያ መንግስት መካከል ይህን የድንበር ችግር ለመፍታት በጎ ፈቃድ እንዳለም ይናገራሉ። ይሁንና ይህን የሁለቱም መንግስታት በጎ ፈቃድ በተግባር ለመተርጎም ብዙ እንቅፋት በቅርብም በርቁም አለ ይላሉ። እያን ያለ ነው። ፕሮፓጋንዳ አይደለም። ከሱዳን መንግስት ጋር አይደለም ችግሩ። ሱዳን መንግስት በሊደርሽፕ ደረጃ ሶፋር ፖዚቲቭ ነው ከኛ ጋር መዋጋቱን አይፈልግም። ይሄ ማለት የማይጠቀሙ እጁን እንዲጎትት እግሩን እንዲጎትት የሚያደርጉ ኃይሎች የሉም ማለት አይደለም። ሱዳንና እኛ መሀል ክፍተት መፍጠር ማለት ትልቅ ሎተሪ ነው። ባይደወይ ለሌላው ኃይል ትልቅ ጆከር ነው እና ያን ጆከር ለመሳብ የሚደረግ ጥረት የለም ማለት አይደለም። በሪጅኑ ያለው አንሄል ዚንትን እሱ ነው። እዚ ጋር ጂኦፖለቲክሱ የሚጫወታቸው ነገሮችም አሉ ባይደወይ አሁን ጂኦፖለቲክስ ስንል ዳይናሚዝሙም ራሱ የተቀየረ ነው። ለምሳሌ ጅቡቲ አምስት ስድስት ለላህያላን ያሉበት አካባቢ ነው። አገሯ ትንሽ ናት። ምናልባት ገምጎፋ ክፍለ ሀገር የሚባለውን አታክል ይሆናል። ነገር ግን እዛ ያለው ኃይል ቀላል ኃይል አይደለም። ስለዚህ ዩ አር ዲሊንግ ዊት ኦል ዲስ ፎርስስ። ሁለተኛ ደግሞ አሁን ሚድል ስት እየሆነ ያለውን ነገር ታዩታላችሁ። ከዚሁ ጋር እኛ ጋና ውስጥ ከሚሆን ነገር ይልቅ ኩዌት ወይም አረንዶ አረብ ሀገር የሚሆን ነገር ነው የበለጠ አፌክት የሚያደርገን፣ ምንም እንኳን ጥቁሮችን ብንሆን አፍሪካ ውስጥ ብንሆን ቀይ ባህር ማዶ ያለው ነገር ነው ሞር አፌክት የሚያደርገን፣ እዚህ ዌስት አፍሪካ ወይም ሴንትራል አፍሪካ ካለው ነገር ይልቅ። ምክንያቱም የህዝብ ለህዝብ ግንኙነቱም በጣም ሰፊ ነው፣ ኢምፓክቱም ቀላል አይደለም። በሁለቱ ሀገሮች መካከል ያለውን ድንበር በወረቀት ላይ በመለየትና በምድር ላይ በመከለል ለመፈጸም ብዙ እንቅፋቶች ዛሬም እንዳሉ አምባሳደር ዲና አመልክተዋል። ስለዚህ ከሱዳን ጋር ያለውም ነገር ኦልሬዲ ቦርደር ድማርኬት በማድረግ ልትፈታ ትችል ይሆናል። ሰዎች ሄደዋል። ግን እሱስ ቢሆን በአንድ የሚፈጠም ምክንያቱም ብዙ ዓመታት እዚህ ቦርደር ላይ ሲሰሩ የነበሩ ኮሊጎች አለው። አሁን እኛ መሀል ማት ጊዜ ቦርደር ኮሚሽን ተብሎ ይኬዳል። አንዴ የእንትና መስመር ይባላል፣ አንዴ የዛ መስመር ይባላል፣ አንዴ የታሪክ ይጠቀሳል ይበተናል። እሱም ቢኮዝ የተለያየ ኢንትረስቶች እዛ ውስጥ ስለሚገቡ ማለት ነው። በትግራይ ክልል መንግስት ከሳምንታት በፊት ህግ የማስከበሩ የውጊያ ምዕራፍ እንደተጠናቀቀ ቢገልጽም አሁንም ጦርነት እንዳለ እየተነገረ ነው። ይህም በዓለም አካባቢ ተቀባይነት ያገኘ ይመስላል። ተቃራኒው ወይንም መንግስት የሚለው እውነት ከሆነ በዲፕሎማሲው መስክ በቂ ስራ እንዳልተሰራ የሚሰጡ አስተያየቶች አሉ ለዚህ ምን አስተያየት አለ ለሚለው የጋዜጠኛ ጥያቄ አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። በሰሜን ጦርነት አለ የሚለው አክቹዋሊ የለም አሁን ጦርነት፣ ነገር ግን በሚዲያ ላይ ኃይለኛ ጦርነት አለ እንደተባለው። ምክንያቱም ኔትወርኮቹ በምዕራብ በተለይ በምዕራብ ወርልድ በአውሮፓ ያሉ ኔትወርኮች በጣም ብዙ ናቸው። ሊደር በዛን ሰዓት ከነበረ ሰው ጋር የፈጠሩት ወዳጅነት ነው በጣም ትልቅ ሆኖ የሚታይባቸው ወዳጅ የነበሩ የውጭ መዋቅር ገንዘብ ይከፈላቸው የነበሩ ኮንትራት

የእርሻ ላይሰንስ አለው፣ ምንም እርሻ የለም። የትራክተር ገንዘብ ይበደራል፣ ምንም ትራክተር አይገዛም። ባዶ ገና የሚወጡ በርካታ ነገሮች አሉ ነው አምባሳደር ዲና እንዲህ ይገልጹታል። ጎረቤት ሀገሮችም እነዚህ ሄደን ፕሬዚደንቱ ግን ጨርሱ ግን አንድ ቡድን በኩል የብላ የሚደራደርበት የትም ሀገር የለም። ቴክሳስ ውስጥ ረብሻ ብነሳ የአሜሪካ መንግስት ቴክሳስ ውስጥ ካሉ አንድ ረባሽ ጋር አይደራድርም። እነሱ የማያደርጉትን ነገር እኛን አርጉ ቢሉን ምናልባት ተጽዕኖ ሊሆን ይችላል እንጂ ትክክል አይደለም። ስለዚህ አውሮፓ ውስጥ ግን ፕሬዠር አለባቸው። ለምሳሌ አውሮፓ ህብረት እንደ አገር አይደለም። እንደ አውሮፓ ህብረት የአክቲቪስቶች ፕሬዠር አለ፣ የሚዲያ ፕሬዠር አለ፣ የሲቪል ሶሳይቲ ፕሬዠር አለ። የፓርሊሜንቴሪንስ ፍሬንዶች የነበሩ የእነሱ ፕሬር ። ቃል አቀባዩ አንዳንድ ዓለም አቀፍ መገናኛ ብዙሀን ድርጅቶች የሚያሰራጯቸው የሐሰት ዜናዎችንም እንደ ምሳሌ አንስተው ነበረ። በተጨማሪም ቃል አቀባዩ በዜጋ ተኮር ዲፕሎማሲና በሌሎችም መስኮች ተከናውኗል ያሏቸውን የሳምንቱን የመሥሪያ ቤቱን እንቅስቃሴ ዘርዝረዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ